አቶ ናደው አምባዬ በሰሜን አሜሪካ ኢትዮጵያ እግር ኳስ ፌዴሬሽን የመጽሔት ዝግጅት ኤዲቶሪያል ቦርድ አባል አሁን የሚገኙት በሀገር አውስትራሊያ ነው። ባለፈው ሳምንት ኢትዮጵያውያን አውስትራሊያውያን ሀያሦስተኛ እግር ኳስ ቶርናመንት ተከብረዋል። እዚህ አውስትራሊያ በእለቱም በአካባቢው ተገኝተው ተመልክተዋል። አውስትራሊያ ውስጥ እየተካሄደ የነበረውም በተለይ ሜልበርን የእግር ኳስ ቶርናመንቱን እንዴት አገኙት? እዚ ያለውን ስፖርት በተመለከተ እንግዲህ እኔ ያው ከመጣው ጊዜ ጀምሮ ያ ውድድሩ በዚህ ሰዓት እንደሚደረግ ሁኔታዎችን አውቄው ስለነበረ አውስትራሊያ ሜልቦርን የተደረገውን የኢትዮጵያውያን የባህልና የስፖርት ፌስቲቫል ላይ ተገኝቼ በተለያዩ ቀናት ውድድሮችን አይቻለው እና በአጠቃላይ ውድድሮችን እንዳያቸው ከአሜሪካ ለየት የሚያደርገው እኔ እንደውም አልጠበቅኩም። ለካ ዚያ ገር በነጻ ነው የሚገቡት ምክንያቱም ይህም ደግሞ በጣም ብዙ ሰዎች ከነ ልጆቻቸው ስለሆነ የሚመጡት ቤተሰቦች አሉ ልጆች አሉ አሜሪካ የምናየው ነው ያው ብዙ ወጪ ያውጡት ነው ሰዎች እዛ ውድድሩ በሚደረግበት ሀገር ሄደው እንደገና ለልጆች ለራሳቸው ሌላም ልዩ ልዩ ወጪዎች አሉ የሆቴል የምን እዚህ ግን ውድድሩን ሁሉም ሰው እንዲሳተፈው በየዕለቱ የተደረገው ነጻ ነበር ይህም ጥሩ ጅማሪ ይመስለኛል ያው ሳይ ደግሞ የበለጠ ያው ህብረተሰቡም ተገኝቶ እንዲመለከተው በጣም ጥሩ ነው ብዬ ገምታለሁ። በአጠቃላይ ግን በሌላው ሁኔታ እንዳየሁት የስፖርቱ በጣም በጣም የገረመኝና በጣም በጣም ያስደሰተኝ ነገር ቢኖር ወደፊት ሀገሪቷን የሚረከቡ ወጣቶችና ህጻናት ትኩረት ተሰጥቷቸው ዲቪዚዮን ተበጅቶላቸው በውድድሩ ተሳታፊ እንዲሆን መደረጉና በዚህም ደግሞ ቤተሰቦች፣ እናት፣ አባት፣ ዘመድ፣ ወዳጅ ጓደኛም በድጋፉ ተገኝቶ አስፈላጊውን ድጋፍ ሲሰጥ ስላየው እጅግ በጣም ተደስቻለው። ህጻናቶቹም ወደፊት ከዚህ እድሜያቸው እያደጉ በደረጃ ማለት ከ11 እና 11 አመት በታች ና 15 ና ከ15 አመት በታች ያሉት ሁለት ዲቪዚዮን ውድድሮች ተደርገዋል። በዚህም ለአሸናፊዎች ሁሉ ለኮከብ ተጫዋች ለአሸናፊዎች ሽልማትም ተሰጥቷል። ወጣቶችንም የበለጠ የሚያነቃቃ አይነት ሆነው ያገኘት ይሄ እንደውም በአሜሪካ ሀገር አልታየም እንዳይነት ነገር እስከዛሬ ኦልሞስት ሰላሳ ስድስት አመት ሆኖ በውድድሮች ላይ እንዲህ በዲቪዥን ደረጃ ትኩረት ተሰጥቶት በአግባቡ የተዘጋጀ ውድድር የለም። በዚህ በኩል እጅግ በጣም አደንቃለሁ አለሁ። በሌላ በኩል ደግሞ በዋናው ውድድርም ጥሩ ፉክክር ነበረ፣ ጥሩ ውድድር ነበረ የተደረገው። በአጠቃላይ የሌሎችም ደግሞ እንዲሳተፉ የተደረጉ እንዳየሁት ከሆነ የዚ ኤርትራውያን ቡድን ዋንጫውን ያገኘው ቲም በጣም ጥሩ ቲም ነው፣ እና ብዙዎቹ ልጆች ራሱ የትም በክለብ ደረጃ እንደውም ተሰልፈው ለመጫወት የሚያስችላቸውን ክህሎትና ችሎታ ያላቸው ተጫዋቾች ናቸው። በአጠቃላይ በነበረው ሁኔታም ያው በሶሻሉም ነገር በቀረቡት አንዳንድ ሁኔታዎችም ጥሩ ነው። ብዙ ነገር ጥሩ ይመስላል። ወደፊት ደግሞ የበለጠ እያደገ የሚሄድበት መንገድ እንትን ቢል መልካም ይሆናል። ሌላው ደግሞ ያው በዚህ ውድድሩ ላይ እንትን ሲል አሁን ሁልጊዜ እንደተባለው ሁሉም አንድ ላይ ነው መሰለኝ። አሁን ውድድሩን ያካሄዱት በተለያየ ያሉ እንደ በፊቱ ተበታት ነው የተለያየ በዓል ለየብቻቸው አላረጉም። አሁን አንድ ላይ ሆነው መደረጉ ራሱ ጥሩ ነው። ወደፊት ደግሞ ይበልጥ ሌሎችም ከዚህ በፊቱ ልምዱ ያላቸው ውድድሩን ብዙ ጊዜ መርተው የነበሩና በቂ ልምድ ያላቸውንም ደግሞ ልምዳቸውን እንዲያካፍሉ በማድረግ ፌዴሬሽኑን የበለጠ ማጠናከር ይገባል። እንደውም በአጋጣሚ እዚህ የሆነ ቡድን ላይ የሜልቦርን አውራዲስ ቡድን ውስጥ ተጫዋች የነበረ በዚህ ጨዋታ ላይ ያልተጫወተ እግሩ ተጎቶ አያቱ፣ እንደውም የኢትዮጵያ ብሔራዊ እግር ኳስ ቡድን የታወቀ ተጫዋች ነበረ። የድሬዳዋ ኮተን ግርማ ዘለቀ የሚባል የኢትዮጵያ ብሔራዊ ቡድን ሰባት ቁጥር ነበር። በአፍሪካ ዋንጫ ላይ ሁሉ ጎል በማግባት ስሙን በታሪክ አስመዝግቧል። አያቱ ነበር ግርማ ዘለቀ። ልጁም አያውቅም ነበር ይህንንና፣ በአጋጣሚ እንደሁን እዚያ አፈላልግ ያስገኝቸው ያው የአያቱን ፎቶግራፍ ለኮተኒ ሲጫወትም ወይ ለኢትዮጵያ ቡድን ሲጫወት ያለውን ፎቶግራፍ አዘጋጅቼ እንደምልክለት ገልጬ ለታለሁ። ልጁም ጎበዝ ነው አሉ። እንዳውም ታናሹም ከእሱ የበለጠ ጐበዝ ነው በአጋጣሚ አሁን ከእናት ጋር ወደ ሀገር ቤት ሄደዋል ብለው ነው። እና በአጠቃላይ ጥሩ መንፈስና ጥሩ ሁኔታ አለው። አንዳንድ መስተካከል ያለባቸው ነገሮች አሉ። አሁን የክብር እንግዳ በአብዛኛው ሽልማቱ እንዲሰጥ የነበረው የኢትዮጵያ ብሔራዊ ቡድን ታዋቂ ጎልኪፐር የነበረው ለማ ክብረት ነው። ሌሎችንም እንዲመጡ ተደርጎ የተለያየ ሰዎች ሁለት ሶስት ሆነ ቢሰጡ ደግሞ ጥሩ ይሆን ነበር ማለት ነው። ሌሎችም እዚያ ሀገር ስላሉ ማለት ነው። በኢትዮጵያ ደረጃ የተጫወቱ ኳስ ተጫዋቾች እና ለኢትዮጵያ ብዙ አስተዋጽኦ የበረክቱ ተጫዋቾችም አሉ ለወደፊቱ ያው የበለጠ ጥንካሬ ፌዴሬሽኑ ይኖራል ብዬ ገምታለሁ። በአጠቃላይ መንፈሱ ግን ያው በተለይ በወጣቶቹና በነዚህ በታዳጊዎቹ እጅግ በጣም የሚያስመሰግን ስራ ሰርተዋል። ለወደፊቱም ደግሞ የበለጠ ለመጠናከርና የበለጠ ጥሩ ለመሆን እንዲያስችላቸው ሙሉ እንዲሆን ማለት ነው። ሙሉ ስንሆን ማለት ሴቶችም ተሳትፎ ሲያደርጉ ነው። ስለዚህ ለሚቀጥለውም ዓመት ሴቶችን በቴብል ቴኒስ፣ በመረብ ኳስ፣ በአትሌቲክስ ሌሎችም ደግሞ ውድድሮች ተሳታፊ ሆነው ይቀርባሉ የሚል ተስፋ። ምክንያቱም የግድ ሴቶችን ማሳተፍ አለብን። በአሜሪካን ፌዴሬሽን የሚወቀሰው በዚህ ነው። የሴቶች ተሳትፎ የለውም። በምግብ ዝግጅቱ አካባቢ ከመሆን በስተቀር በስፖርቱ እንዲሳተፉ በኮሚቴም ጭምር ማለት ነው። ሴቶችም ደግሞ በሚገባ ያው ሀገራችን አሁን እንደምናየው ያው በሴቶች ደረጃ እስከ ሚኒስትር ደረጃ ብዙ ሴቶች አሁን ባሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እድሉ ተሰጥቷቸው በብቃት እየሰሩ ነው የሚኖሩት። ስለዚህ በስፖርት መስክ ሴቶቹ ሊሰሩ ይችላሉ እና ሴቶችንም በማሳተፍ ከስፖርት ከኮሚቴ ጀምሮ እስከ ተለያዩ ስፖርቶች ተጫዋችነት ድረስ ግፊት ተደርጎ ለእነሱም ልክ እንደ ወጣቶቹ እንደተሰጠው ትኩረት በሚቀጥለው ዓመት እንግዲህ የበለጠ የተሻለ ነገር ይዘው ይቀርባሉ ብዬ እምነት ይኖረኛል። ከወጣትነት ጀምሮ ታዳጊ ወጣትም ሆነው ወጣትም እድሜ በነበሩት ጊዜ በስፖርቱ ዓለም እንደዚሁ በተሳታፊነትም ከዚያም አልፎ የኢትዮጵያን እግር ኳስ ታሪክም በመመዘገብ ለህትመት ያበቋቸው ስራዎችም አለዎት። እስካሁንም ድረስ እንደዚሁ በውጭ ሀገርም ቢሆን በስፖርቱ ዓለም ተሳታፊ ነት ኢትዮጵያ እግር ኳስ ከምስረታው ጀምሮ አሁን እስካለበት ጊዜ ድረስ ከየት ተነስቶ የት ደርሷል ማለት ይቻላል የሚጠበቅበት ደረጃ ላይ ነው ያለው። በአጠቃላይ ይህን የኢትዮጵያን እግር ኳስ በተመለከተ ቀደም ሲል ማለት ነው እንግዲህ የአፍሪካን ዋንጫ ራሱ የመሰረቱት ሀገሮች ሶስት ሀገሮች ናቸው ኢትዮጵያ፣ ሱዳን ና ግብጽ ናቸው። ግን ዛሬ ምን ደረጃ ላይ እነዚህ ሀገሮች አሉ ብንል ኢትዮጵያም እግር ኳስ በተለያየ ወቅት ብዙ ሁኔታዎች ነበሩ፣ ብዙ ክለቦችም ነበሩ። ስፖርቱም በከፍተኛ ደረጃ በሀገራችን ተወዳጅ ስፖርት ከሚባሉት አንደኛ ደረጃ ላይ ተቀመጠ ነበረ። ስናየው ግን የሀገራችን ስፖርት ከተወሰኑ ዘመናት በኋላ በጣም እየወረደ ሄደዋል ማለት ይቻላል። ምክንያቱም መድረስ የሚገባው ደረጃ ላይ አልደረሰም። መድረስ የሚገባው ደረጃ ላይ ያልደረሰባቸው ዋነኛ ምክንያቶች ምንድን ናቸው በእርስዎ አተያይ? እኔ ትልቁ መሰረታዊ ነገር ነው የምለው። ኳስ ተጫዋቾች አሁን በልምድ ያሉና በራሳቸው ችሎታ መጥተው ተመርጠው ነው ብሔራዊ ቡድን ደረጃም የሚደርሱት። በክለብም በፕሮጀክት ከስር ጀምሮ በአግባቡ ተቀርጾ የፕሮጀክትም ተሞክሯል ግን በትክክለኛው መንገድ በትክክለኛው መንገድ በእድሜያቸው በቂ ስልጠና ተሰጥቷቸው እንዲያድገ አልተደረገም። ያጫወት ሲስተማችን ራሱ ኢትዮጵያ በተለያዩ ጊዜዎች የሀገር ውስጥ አሰልጣኞች ነበሩ፣ የውጭ አሰልጣኞችም መጥተዋል። ፕሮፌሽናል አሰልጣኞች ማለት ነው፣ በክለብ ደረጃ በብሔራዊ ቡድን ደረጃ እና ኢትዮጵያ ራሱ ሲስተሙ ከሀገራችን ጋር የተቀናጀ ሲስተም እንዲኖረው ከስር ጀምሮ አንድ አይነት አንድ ወጥ የሆነ እና የተስተካከለ በፉትቦል ሂደቱ ደረጃውን የጠበቀ ነገር መካሄድ ይኖርበታል። ምክንያቱም አሰለጣጠኑ የተለያየ ይሆናል። በክለብ በተለያየ ደረጃ ሰልጥነው ይመጣሉ። ብሔራዊ ቡድን ሲሄዱ በሌላ ሲስተም ይሄዳል። ያሰላለፍ ቦታቸው ይቀየራል። አጥቂ የነበረው ተከላካይ ይሆናል። ተከላካይ የነበረው አማካይ ይሆናል። ይሄ በቃ ጉራማይሌ የሆነ ያጫወት ስልት የኢትዮጵያን እግር ኳስም ጎቶታል ብዬ ገምታለሁ። ከሁሉ በላይ ደግሞ ኢትዮጵያ እግር ኳስ ሊጎዳ የቻለው እኔ በማምንበት ኢትዮጵያ ከቀደም ካሉት ጊዜያቶች ጀምሮ ይህ ፕሮፌሽናሊዝምን ብዙ ጊዜ አንደግፍም ነበር፣ እኛ ሀገር አይደገፍም ነበር። ስፖርታችን አማተሪዝም ነበር ተከትሎ ያለው እና ይሄ ጎቶናል እላለሁ። ምክንያቱም አሁን ብዙዎቹን የምዕራብ አፍሪካ ሀገሮች፣ ትንሽ ሀገሮች ስናይ ከኢትዮጵያ በኋላ ነጻነታቸውን የሚያገኙም ሆነ በስፖርቱም አሁን ወደ መሀል አካባቢ የገቡ ሀገሮች ብዙ ፕሮፌሽናል ተጫዋቾች አፍርተዋል በፈረንሳይ እና በሌሎችም ሀገሮች የሚጫወቱ እና ኢትዮጵያም እንደዚህ ብናደረግ ኖሮ ይህን ሲስተም ፕሮፌሽናሊዝምን ከድሮው ጀምሮ ክፍት አድርገ ነው ብንቀጥል ኖሮ ዛሬ የአያሌ እግር ኳስ ተጫዋቾች የሚፈልቁበት ሀገር ትሆን ነበር። እርሶ ቀደም ሲል ስፖርቱ ዓለምም እንደዚሁ በተለይ በቀድሞ የአንበሳ እግር ኳስ ቡድን ተጫዋች ነበሩ። በዛ ጊዜ በእናንተ ወቅት ምን አይነት ነበር የእግር ኳስ ጨዋታው? ምን ይመስል ነበር? ለተጫዋቾች ምን አይነት ድጋፍ ይደረግ ነበር? በጥቅሉ ትዝታውስ ምንድን ነው? የዛን ዘመን የእርሶ እግር ኳስ ተጫዋች በነበሩበት ወቅት ለአንበሳ እግር ኳስ ቡድን አሁ እኔ በወቅቱ በዛን ጊዜ የአንበሳ ስራ እንደገባው 1971 አካባቢ ነው ለአንበሳ ሰራተኛ ቡድን እጫወት ነበረ። የተወሰኑ አመታት ተጫውቻለው። በወቅቱ ያው በአብዛኛው መስሪያ ቤቱ በሰራተኛ ቡድን ባጀት ተመድቦ ውድድሮች እናደርጋለን። ያ ውድድር ደግሞ ሲያልቅ ወደ መጨረሻ ደግሞ ወደ ናዝሬት አካባቢ እየሄድም ውድድሮች ይደረጋሉ። በወቅቱ ከፍተኛ ያው ስሜትና ፍቅር ስለነበረን በአብዛኛው መስሪያ ቤቱም ከሚረዳው በተጨማሪ እኛም ራሳችንን እናዘጋጃለን። ጥሩ ስልጠና ይሰጣል። ያው እንደ ሰራተኛ ቡድንም ቢሆን ከፍተኛ የውድድር ስሜት ያለበት ነበር። በተለያዩ ድርጅቶች ነበሩ፣ ብዙ ድርጅቶች በስፖርቱ የሚወዳደሩ። በውድድሮችም የተቻለ ውጤት ለማምጣት ሁልጊዜ ጊዜ ከፍተኛ ጥረት እናደረግ ነበረ። የነበረን ፍቅር ደግሞ እጅግ በጣም ጥሩ ነበር። ድሮ ራሳችንም እንደው ክለቡ ችግር እንኳን ሲኖርበት ያው ሁሉም ተጫዋች ደግሞ ራሱ መጫወትና ለመሰለፍ ስለሚፈልግ ሁሉም ራሱን ለማሻሻል በትርፍ ጊዜውም የሚሰሩ ስፖርተኞች ነበሩ። የበለጠም ደግሞ ሌላም ዋና ቡድን ስለነበረ ያን ቡድንም እንደ ድጋፍ ሰጪ ሆኖ ያገለግል ነበር። ይሄ ሰራተኛው ቡድን ማለት ነው። በልጅነቶ ወደ እግር ኳስ ዓለም ስሜቷ መዝኖ ነው ከመሄደው በፊት በሩጫውም እንደዚሁ ብዙ ተዋድረዋል። በትምህርት ቤት ደረጃ በበቢቅላም የክብር እንግዳ በነበሩበት ቦታ ሮጠውም እንደዚሁ ውጤት አግኝተዋል። ከበበቢቅላም ማበረታቻ ቃል አግኝተዋል። በወጣትነቱ ኢትዮጵያን የአትሌቲክስ በተለይም ከሩጫው ጋር በተያያዘስ እንደምን ይመለ ይመለከቱታል። በአሁኑ ደረጃ ሶስ የሚገባውን ያክል የተወሰኑ ወርቆች በኦሎምፒክ ደረጃ ከማግኘት ባለፈ ጠንክሮ ወደፊት ሰፍቷል ወይ መያዝ የሚገባውን ደረጃ ላይ ይገኛል ይላሉ። አው አትሌቲክሱን በተመለከተ አሁን እኔም በልጅነቴ ትንሽ መካከሬ ነበር፣ ሮጥ ነበር ልጅ ሆኜ ና በአጋጣሚ ጀኔራል ንጌት ትምህርት ቤት ውስጥ ግቢ ውስጥ ነበር የምኖረው ከቤተሰቦቼ ጋር ማለት ነው። እና ውድድሮች ይደረጉ ነበረ፣ ወደ አመት መጨረሻ አካባቢ እንደ ክሮስ ካንትሪ ሩጫ ውድድሮች፣ እኔም በራሴ አነሳሽነት አንዴ ተወዳድሬ ጥሩ ውጤት በማምጣቴ በሚቀጥለው ውድድር የተሻሉ ከተለያዩ ቦታዎች መጥተው በሚሮጡበት ጊዜ ዊንጌትን ክዬ እንድሮጥ ተደርጌ በወቅቱ ከብዙ ተማሪዎች ወደ ዘጠና ምናምንና ወደ መቶ ምናምን መሀል እኔ እንዳሁም ያኔ ሶስተኛ ክፍል ተማሪ ነበርኩ። ዊንጌት ደግሞ ከዘጠነኛ ክፍል በላይ ነበር። ና አበበ ቢቂላን በለቶ የክብር እንግዳ ነበር። ወደ አስራ አራተኛ ወጥቼ አበበ ቢቂላ ይዞ በርታ ወደፊት ኔ ተስፋ ነህ ብሎ ነበር። ግን እኔ ከጊዜ በኋላ አዲስ አበባ ስቲዲዮን ገብቼ የአስመራና የጊዮርጊስን የኢትዮጵያ ሻምፒዮና ፍጻሜ ጨዋታ ባየሁበት ጊዜ በቃ ስሜቴ፣ መንፈሴ በሙሉ ወደ እግር ኳስ በመሄዱ ለአትሌቲክስ ያለኝን ትንትንሽ ትንሽ ቀንሶታል። በአጠቃላይ ግን የኢትዮጵያን አትሌቲክስ በተመለከተ ለብዙ ዘመን የኢትዮጵያ አትሌቶች ብዙዎቹ በራሳቸው ጥረት ያው ስልጠናውም ተሰጥቷቸውም ቢሆን ሞር ከራሳቸው አነሳሽነት ብዙ ውጤቶች መመጥተዋል ከና አበበ ቢቂላ በኋላ እና ማሞ ወልዴ በነበሩበት በዘመን ከዛም በኋላ ሌሎቹ እነ ሸቱ ቱራም እነ ምሩጽ ይፍጠርም ከዛም በኋላ በየዘመኑ የመጡት ደግሞ በሴቶችም ደግሞ እነ ብርሃኔ አደሬ፣ ጥሩነሽ ዲባባ እህትማማቾቹ፣ በአጠቃላይ ወርቅነሽ ዲባባ እና ሌሎችም በሙሉ ማለት ነው። በየጊዜው የነበሩ እነ መሰረት ደፋርም፣ እነ ደራርቱ ቱሉም ጥሩ ውጤት እያመጡ ለሌሎች ምሳሌ ሆነው፣ እንዳውም ብዙ አትሌቶች የእነሱን ፈለግ እየተከተሉ እየሄዱ ነው። በአትሌቲክሱ ዘርፍ በወቅቱ በፊት በጣም ገነን ነበረ፣ አረንጓዴ ጎርፍ እስከ መባል ተደርሶ ነበረ። ከዛ በኋላ እንግዲህ ኬንያዎች ደግሞ ሞር በበለጠ ከኛ የተሻለ ነገሮች እያሳዩ ነው። ያም ሆነ ይህ ግን ያው ወሳኝ ውድድሮች ላይ የኢትዮጵያ አትሌቲክስ ቡድን ከፍተኛ ውጤት እያመጣ ነው። ያው ኢትዮጵያ ሕዝብ ደግሞ ከእግር ኳስ ቀጥሎ በሁለተኛ ደረጃ የሚወደው ስፖርት በእኔ አስተሳሰብ አትሌቲክስ ይመስለኛል። ለእግር ኳስ ያለው ፍቅር ግን የኢትዮጵያ እጅግ እጅግ በጣም ከፍተኛ ነው። በአፍሪካ ተወዳዳሪ አይገኝለትም ማለት ይቻላል። ተመልካቹ ማለት ነው። ተስፋ ሳይቆርጥ ብሔራዊ ቡድኑን የሚደግፍ ቡድን እንጃ በአፍሪካ ውስጥ የለም። ተመልካቹ እስካሁን ድረስ የሚፈልገውን አላገኘም። ኢትዮጵያም ከሶስተኛው የአፍሪካ ዋንጫ በኋላ በአፍሪካ ደረጃ እንኳን ያገኘችው ዋንጫ የለም። ምስራቅ አፍሪካን ሳይከትት ወደፊት በህይወት ዘመኔ ውስጥ ኢትዮጵያ የአፍሪካ ዋንጫ ባለቤት ሆና ማየት ይችላለሁ ብለው ተስፋ ያደርጋሉ። ከዛም አልፎ በአለም አቀፍ ደረጃ የአለም አቀፍ እግር ኳስ ውድድር ውስጥ አፍሪካን ወክላ ለመጫወት ትደርሳለች የሚል ተስፋ አለ። በዚህ በኩል እኛ ድሮ ካየነው ወዲያ ሶስተኛውን አፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ያው እኛ በወቅቱም ባንኖርም ልጆች ብንሆንም ስድስተኛውንም አፍሪካ ዋንጫ ያው አራተኛ ነው የወጣቸው። ከዛ በኋላ አስረኛውን አፍሪካ ዋንጫ አዘጋጅተን፣ እንዳውም በዛን ወቅት ያው በተፈጠሩት አንዳንድ ቴክኒካል ስህተቶች የኢትዮጵያ ብሔራዊ ቡድን ጥሩ አሰልጣኝ ቢኖረውና ተጫዋቾቹም ጥሩ ቢኖሩ በተለይ በወቅቱ ከቡድኑ የታገዱት ገረመው ዘርጋዋና ሸዋንግዛው ኮናፍር ቡድኑ ውስጥ ተካተው ሉቻኖና መንግስቱ አሰልጣኝ ሆነው ፒተር ሺንግተር ጀርመናዊ ፊዚካዛ አሰልጣኝ ቢሆን ኖሮ ኢትዮጵያ የተሻለ ውጤት ይኖራት ነበረ የሚል እምነት አለኝ። ግን ያም አልሆነም። ከዛ በኋላም እንግዲህ ኢትዮጵያ ቡድን በተለያየ ጊዜ ያው በአብዛኛው በመሸነፍ ነው እንግዲህ በአብዛኛው ጨዋታዎች። ይሄ ምስክር የሚሆነን ደግሞ ባለፈው ምስራቅ እና መካከለኛው አፍሪካ ዋንጫ በሰማኒያ አመተ ምህረት ኢትዮጵያ የተደረገ ጊዜ ያየ ነው ነው ህዝቡን ደስታውን፣ ዚምባብዌን አሸንፈን ማለት ነው። ግን ያ ምስራቅ አፍሪካ ሀገሮች ውድድር ነው። ጠንከር ያለ እንኳን ክለብ በመሀላችን የለም። ተመሳሳይ ደረጃ ያላቸው ሀገሮች ነበሩ በወቅቱ። እንደውም ሌሎቹ ይሄ በጣም ደካማ ምድብ ነው በሚል ከምስራቅ አፍሪካ ወጥተዋል። እነዛምቢያ ለዋንጫ መጨረሻ ላይ ደርሶ የነበረው እና ኢትዮጵያ ያሸነፈችው ዚምባብዌ ቡድንም አሁን ከዚህ ከምስራቅ አፍሪካ ዋንጫ ውድድር ውጭ የሆነ ወደ ታች ወደ ደቡብ አፍሪካ አካባቢ ያሉ ውድድሮች ላይ ነው የሚሳተፈው እና የኢትዮጵያ ብሔራዊ ቡድንም በተለያየ ጊዜ የተለያየ ውጤት ያስመዘግባል። ያ ውጤት ግን ድንገተኛ ይሆናል። ያልታሰበው ቡድን ሳያሸንፍ እናየዋለን። ባለፈውም እንዳየ ነው በሰውነት ቢሻው ቡድን ለአፍሪካ ዋንጫ ከሰላሳ አንድ አመት በኋላ ተሳትፎ አድርገናል። ግን በዛ አፍሪካ ዋንጫ ውድድርም ሆነ ከዛ በኋላ በተደረገ የቻን ውድድር ውጤት አልነበረንም። እንደገና ይህ ቡድን በቃ ብዙ ጊዜ የሚለዋወጥ ነው የሚሆነው፣ መሰረተ ያለው ጠንካራ ቡድን ስለሌለን ያው ህዝባችን ተስፋ አልቆረጠም። ግን ብሔራዊ ቡድናችን እንደውም ጭራሽ የሚገርም ነው። ባለፈው ያው በአጋጣሚ ናይጄሪያ ኢትዮጵያን ብሔራዊ ቡድን በጣም ሩቅ ከ ከአንድ ሺ ኪሎ ሜትር በላይ መንገድ ወስዶ በጣም ሞቃት የሆነ ቦታ አጫውቶ ነው ለዓለም ዋንጫ ለማለፍ የቻለው። ናይጄሪያ እንጂ ኢትዮጵያ እኮ በቀጥታ ዓለም ዋንጫ ትገባ ነበር፣ በዛን ጊዜ ማለት ነው። በወጣቶችም አይተናል። እስከ እንትን ደርሰናል። አርጀንቲና በተደረገው የዓለም ወጣቶች ዋንጫ ውድድር ላይ ነበርን። በወቅቱም ያው የኢትዮጵያ ተጫዋቾች ያው ጥሩ ውጤት ያሳያሉ። አምበሉ አሸናፊ ግርማም ሆነ ጎል ያገባው ዮርዳኖስ አባይም ጥሩ እንትን ነበራቸው ማለት ነው። በወቅቱ ግን ያው ዘለቄታዊነት የሌለውና እንዴት ነው ያልተጠናከረ እንትን ስለሆነ አርቲፊሻል ነገር ነው እየሆነ ያለው ኢትዮጵያ እግር ኳስ ውስጥ የምናየው ነገር የህዝቡ ስሜትና ፍላጎቱ እጅግ በጣም ከፍተኛ ሆኖ ክለቦች ደረጃቸው የወረደ እየሆኑ ነው። አሁን እንደውም ኢትዮጵያ ባለፈው የኩ ዘመን አንዳንድ ጨዋታዎችን አይቼ ነበርና በጣም ገርሞኛል። በጣም በጣም ኳስ ለጓደኛ አስተካክሎ የማያቀብሉ ተጫዋቾች ሁሉ ከፍተኛ የፕሪሚየር ሊግ ተጫዋቾች ሆነው በከፍተኛ ክፍያ ነው አሁን አገሪቷ ውስጥ ስፖርተኞች ተይዘው የሚገኙት ማለት ነው። እና የድሮ ተጫዋቾች ያለ ዘመናቸው ተፈጥረዋል ማለት ይቻላል። የትም አገር ሄደው ፕሮፌሽናል ሆነው መጫወት የሚችሉ ነበሩ ከድሮቹ ከሶስተኛው አፍሪካ ዋንጫ ቡድን ጀምሮ እስከ ረጅም ዘመን በአጠቃላይ የነበሩትን ማለት ነው። እና ኢትዮጵያ እግር ኳስ ያው ተስፋም ስለማይቆረጥ ስፖርቱ ሊለወጥ ይችላል የሚል እምነት አለኝ። ግን ይሄ የሚለወጠው ግን አሁን በሚሰጠው አመራር ችግር አለ። በስፖርቱ ያላለፉ ሰዎች ፌዴሬሽኑን የሚመሩ አሉ። በቀና መንፈስ የማይመሩ አሉ። ፌዴሬሽኑን የራሳቸውን ዝናና ፍላጎት የሚፈልጉ ሰዎች አሉ በኢትዮጵያ እግር ኳስ ውስጥ። ለዚህም ባለፈው በተደረገው ኢትዮጵያን ብሔራዊ ቡድን ለሁለት አመት ግለሰቦች ያስቀጥተዋል። ግን ማንም ተጠያቂ የሚሆን ስለሌለ በኢትዮጵያ እግር ኳስ ውስጥ ያለው ችግር ለመፍታት ቀና አመለካከትና ንጹሕ ልብ ያስፈልጋል። ላለው አሰልጣኞችም ደግሞ መደጋገፍ ይኖርባቸዋል። በእኛ ገር የምናየው ግን አንዱ ያገኘው ውጤት ያ ውጤቱ እንዲበላሽ እንጂ ውጤቱ ጥሩ እንዲሆን ድጋፍ የሚሰጥ አይመስለኝምም፣ አላየውም። ምክንያቱም የበለጠ በፍቅር ድጋፍ ብንሰጥ አሰልጣኞች ሲመደቡ ያን አሰልጣኝ ከማጥላላት እና ያልሆኑ ነገሮችን ትን ከማድረግ የበለጠ እንዲህ ብታረግ እንዲ ነው እንዲህ ብታረግ እንዲ ነው እያለ ሁሉም ድጋፍ ቢሰጥ ልምድ ያላቸው ልምዳቸውን ቢያካፍሉ፣ ልምድ ያላቸው ቀድሞ የተጫወቱ ተጫዋቾችም ደግሞ አሁን በብሔራዊ ቡድን በመጫወት ላይ ያሉትን ተጫዋቾች ባለፈው አብርሃም መብራቱ የጀመረው ነገር ነበረ እየሄዱ ልምዳቸውን ቢያካፍሉ አስፈላጊ ውይይቶችን ቢያደርጉ እጅግ በጣም ጥሩ ይሆናል። ግን የኢትዮጵያ እግር ኳስ ለወደፊት ይለወጣል የሚል እምነት አለኝ። በአፍሪካ ዋንጫ ዋንጫውን እንኳን ባያገኝ አፍሪካ ዋንጫ ውስጥ ገብቶ የተሻለ ውጤት ያመጣል የሚል ግምት አለኝ። ከዛ ውጭ ግን በዓለም ዋንጫ እና በከፍተኛ ውድድሮች ላይ መድረክ ላይ ይገኛል የሚል ግን እምነት የለኝም። የሰሜን አሜሪካ የኢትዮጵያ እግር ኳስ ፌዴሬሽን የመጽሔት ዝግጅት ውስጥ አሉበት። በዛ ወቅት ውስጥ የኢትዮጵያን ስፖርት አስመልክቶ ምን አይነት ታሪካዊ ጥንቅሮችን አዘጋጅታችሁ፣ በአንድ በኩል በታሪካዊ ሰነድነቱ፣ በሁለተኛም እንደዚሁ ደግሞ በወቅቱ ከስነ ጽሁፍም አስተዋፅኦ አኳያ ምን እያበረከታችሁ ነው ያላችሁት? ይሄ አሜሪካውን እግር ኳስ ፌዴሬሽን መጽሔት ዝግጅት በተመለከተ አሁን ከተጀመረ ገና ሶስተኛ አመቱ ነው። ማለት ዳላስ በነበረ ጊዜ ነው የተጀመረው። ባለፈው አትላንታ ሁለተኛ ተደርጓል። እንግዲህ አሁን በዚህ አመት የሚደረገው ሶስተኛ ይሆናል። መጽሄቱ በአብዛኛው ብዙ ጊዜ የሚያተኩረው በራሱ ፌዴሬሽን ውስጥ በሚደረጉ ነገሮችና እዛ ውስጥ ባሉ ሁኔታዎችና ኮሚቴዎች አማካኝነት ነው። ይሄ ግን እኔ ወደፊት ሳስበው ይሄ መቅረት አለበት የሚል እንትና ያለኝም በአጠቃላይ እዚህ መጽሄት ውስጥ እና ሞር ንጸባረቅ ያለበት የኢትዮጵያን እግር ኳስ በተመለከተ ነው ያለፉትን ልምድ እንዲሆን ታሪኮች አሁንም ደግሞ ያሉትንና አስተዋጽኦ የሚያደርጉትን ግለሰቦችም ታሪክ በመክተት የበለጠ በሁሉም በእግር ኳሱም ሆነ በሌላ በተለያዩ ስፖርቶች ውስጥ ያሉትን ነገሮች አርቲክሎች በማካተት የበለጠ ህዝባችንም እንዲያውቀው ነው። ምክንያቱም ለመጽሄቱ ወጪ መውጣቱ አልቀረም። ሁሌ የተመሳሳይ ነገር ውስጡ ሲኖር ሁልጊዜ ምን ይሆናል ዘ ሴም ቲንግ ይሆናል ይቀራል። ይሄ ከሚሆን ግን የበለጠ ሰፋ ብሎ ህዝቡን በሚስብ መንገዱ የኢትዮጵያ እግር ኳስም የአፍሪካ እግር ዋንጫ ውድድሮችንም የዓለም ዋንጫ ውድድሮችንም የኦሎምፒክ ጀግኖችንም በተመለከተ በውስጣቸው ሊይዝ ይገባል። እንደውም ባለፈው መጽሄታችን ሴቶች ብዙ ተሳትፎ አያደርጉም ተብሎ ወቀሳ ቀርቦ ነበር በሚል ፕሬዚደንቱ ባቀረበው ሀሳብ መሰረት ሴቶች እንዲካተቱ ተደርጓል። ግን በዛ መጽሄት ላይ እንደውም ሴቶች እንዲካተቱ ሊዲያ ታፈሰ የምትባል የኢትዮጵያ ኢንተርናሽናል ዳኛ ነች። ወሳኝ የሆኑ የሀገር ውስጥና የአፍሪካ ዋንጫ ውድድሮች እንዲሁም ደግሞ የዓለምን ዋንጫ ባለፈው ፈረንሳይ ሀገር የተደረገውን የዓለም የሴቶች ዋንጫ ውድድር ተሳትፎ አድርጋ በዚህ መጽሄት ላይ እንድትካተት አቅርቤ ነበረ። ሌላም የድሬዳዋ ከነማ አሰልጣኝ የሆነች ብዙየው ጅንበሩ የምትባል ግን፣ ያው እነዚህንም መጽሄት ውስጥ ሊካተቱ አልቻሉም፣ መካተት ሲገባቸው። ለወደፊቱ ግን የበለጠ ትኩረት ተሰጥቶ እንዲሰራበት እ የበኩሌና አስተዋጽኦ አረጋለሁ ብዬ እምነት አለኝ። መልካም። አቶ ናደው አምባዬ በሰሜን አሜሪካ ኢትዮጵያ እግር ኳስ ፌዴሬሽን የመጽሄት ዝግጅት ኤዲቶሪያል ቦርድ አባል ስለ ቃለ ምልልሱ እናመሰግናለን። መልካም። እሺ፣ እኔም በጣም አመሰግናለሁ። ግን አንድ የተረሳች ነገር ለመጨመሪያ ያህል ቅድም አንድ ያስነሳሁት ነገር አለ። አሁን የሆነ ካምፔን እያደረግን ነው ለቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋቾች ከ1940 ከጅቡቲ ጨዋታ ጀምሮ ለብሔራዊ ቡድን ተሰልፈው ለተጫወቱ እስካሁን ድረስ ላሉ ማለት ነው ጨዋታ ላቆሙት ማለት ነው በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት እውቅና ተሰጥቷቸው አስፈላጊ ተደርገው መዳሊያና ሰርተፍኬት እንዲሁም ከተቻለ ደግሞ አቅም ከፈቀደ በሚፈቅደው መሰረት የሚቻለውን ያህል ሽልማት ነገር እንዲሰጥ ኮሚቴ አሁን አቋቁመን በዚህ ጉዳይ ላይ እንትን የምንል ስለሆነ ማናቸውም በየትኛውም አካባቢ የሚገኙ የኢትዮጵያ ስፖርት አፍቃሪዎች በመለዋል የሚገኙ እነዚህን ተጫዋቾች በመጠቆምና እነማ እንደሆኑና በአስፈላጊ ሁኔታዎች ሁሉ የምናስተላልፈው መልእክቶች ስላሉ እነዚህ መልእክቶች በመከታተል በፌስቡክም ሆነ በመሳሰሉት የራሱን ትብብር እንዲያደርግልን በትልቅ አክብሮት ጠይቃለሁ። በዚህም ስለተደረገልኝ ጥሪና አስተያየት እንድሰጥ በኢትዮጵያ እግር ኳስም ሆነ በአጠቃላይ ባለው ሁኔታ ከዚህ ከድርጅቱ ለቀረበልኝ ከዚህ ከሬዲዮ ጣቢያው ምስጋናዬን አቀርባለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ ካ